ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22ና በ25 ሜትር ባንድ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ በተለያዩ ጉዳዮች የሚያተኩረው ልዩ ዝግጅታችን ነው። መልካም ምሽት እመኛለሁ። በቅድሚያ አስተናጋጃችሁ አዲሱ አበበ፣ ፕሮግራሙን የሚመራው ደሳለኝ መኮንን። ዛሬ በቅድሚያ ከአቶ ገብሩ አስራት ጋር የተደረገ ውይይት ክፍል አንድ፣ ከዚያም ባህልና ማህበረሰብ፣ በመጨረሻም ኢትዮጵያውያን በአሜሪካ የተሰኙትን ፕሮግራሞች በቅደም ተከተል እናሰማለን። መልካም ዜና። አሁን ዜና እንሆ። ጤና ይስጥልኝ። እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ላይቤሪያ ውስጥ ለኤንቢሲ ቴሌቪዥን ጣቢያ በፎቶ ጋዜጠኝነት ሲሰራ የኢቦላ ቫይረስ የያዘው አሜሪካዊ ለሕክምና ወዲህ ወደ ዩናይትድ ስቴትስ መጥቷል። አሾኮ ሙኩፓ ኢቦላ ቫይረስ የያዘው አምስተኛው አሜሪካዊ ሲሆን ቫይረሱ እንደያዘው የታወቀለት ባለፈው ሳምንት ሲሆን በተለይ በተሰናዳው አውሮፕላን ነው ወዲህ ወደ አሜሪካ የተላከው። ዩናይትድ ስቴትስ ውስጥ ካሉት የህሙማኑ፣ ከሌሎች እንዳይገኙ እንዳይገናኙ ለይቶ ማከሚያ ማዕከላት ግዙፍ በሆነው የነብራስካ የህክምና ማዕከል ይታከማል። ላይቤሪያ ውስጥ ኢቦላ የተያዙት ዶክተር ሪክሳክራ የተባሉ ባለፈው ወር በዚሁ ማዕከል ታክመው ድነው መውጣታቸው ይታወሳል። በሌላ በኩል ከላይቤሪያ መጥተው ቴክሳስ ክፍለ ሀገር ዳላስ ከተማ ሆስፒታል እየታከሙ ያሉት ኤሪክ ዳንከን ትናንት እሁድ በአስጊ ሁኔታ ላይ እንደነበሩ ተዘግበዋል። የኬንያ ፕሬዚደንት ኡሁሩ ኬንያታ በሄጉ ዓለም አቀፍ ወንጀል ፍርድ ቤት በተመሰረተባቸው የክስ ሂደት ወደ ተጠሩበት ችሎት ሲሄዱ ስልጣናቸውን ለምክትል ፕሬዚደንቱ አዛውረው እንደሚሆን አስታውቀዋል። እንደ አውሮፓውያን አቆጣጠር በ2007 ዓ ም በሀገሪቱ የተካሄደውን አጨቃጫቂ ፕሬዚደንታዊ ምርጫ የተከተለውን የብሔረሰቦች ብጥብጥ በማደራጀት አግዘዋል የተባሉት ሚስተር ኬንያታ ግድያን ጨምሮ አምስት ክሶች እንደተመሰረቱባቸው የሚታወስ ነው። ፕሬዚደንቱ ዛሬ ሰኞ ናይሮቢ ውስጥ ለሀገራቸው ምክር ቤት ባሰሙት ንግግር የዓለም አቀፉን ፍርድ ቤት መጥሪያ አክብሬ ነገ ማክሰኞ ና ረቡ ችሎቱ ላይ ይገኛለሁ። ፕሬዚደንት ምክትል ፕሬዚደንት ዊሊያም ሩቶ በተጠባባቂ ፕሬዚደንትነት ይሰየማሉ ብለዋል። የሚስተር ኬንያታ የፍርድ ሂደት ቀደም ብሎ ቀጠሮ የተሰጠው ባለፈው የካቲት ወር እንደነበረ ሲታወስ፣ በተደጋጋሚ ሲዘገይ ቆይቷል። የዓለም አቀፉ ፍርድ ቤት አቃቤ ሕግ ፋቱ ቤንሱዳ የኬንያ መንግስት የጠየቅነውን ዋና ዋና ሰነድ ባለማቅረቡ ነው ማለታቸው ይታወሳል። ባለፈው መስከረም ወር ደግሞ አቃቤ ሕግ ቤን ሱዳ ጽህፈት ቤታቸው በሚስተር ኬንያታ የተከሰሱባቸውን ወንጀሎች ፈጽመዋል ብሎ በማያጠራጥር መንገድ ለማረጋገጥ የሚያስችል በቂ ማስረጃ የለውም ብለው መናገራቸው አይዘነጋም። የሆንግ ኮንግ አፍቃሪ ዲሞክራሲ ሰልፍ ዛሬ የሰኞ ቀዝቀዝ ያለ ይመስላል። ከአንድ ሳምንት በላይ ከዘለቀው የተቃውሞ ሰልፍ በኋላ ተማሪዎቹና የመንግስት ሰራተኞቹ ወደ ትምህርት ቤታቸውና ወደየስራቸው ተመልሰዋል። ይሁን እንጂ የእንቅስቃሴው መሪዎች የህዝባዊ እምቢታ ዘመቻችንን እንገፋበታለን ብለው ዝተዋል። የሆንግ ኮንግ አስተዳዳሪ ሊዩንግ ቹንይንግ በቴሌቪዥን ባደረጉት ንግግር ባለፉት ሁለት ቀናት ኃይል የቀላቀለ ግጭት ከተከሰቀሰበት የከተማዋ አካባቢ ህዝቡ እንዲወጣ አሳስበዋል። መንግስቱ ከተቃዋሚዎቹ ጋር ስለ ህገ መንግስቱ ጉዳይ ለመነጋገር ከልብ ፍላጎት አለው ሲሉም አስተዳዳሪው ተናግረዋል። ተቃዋሚዎች ቤጂንግ ለምርጫ የሚቀርቡትን እጩዎች እንዳትመረምርብን ሲሉ ጠይቀዋል። በመጨረሻም የሶሪያ ኩርዶች የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ተዋጊዎች የድንበር ከተማዋን ኮባኒን እንዳይዙ መክተው መያዛቸው ታውቋል። ቢያንስ አስራ ስድስቱን የቡድኑን ተዋጊዎች ገለዋል። ከራሳቸውም በኩል ደግሞ አስራ አንድ ተገለውባቸዋል ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ለዜናው ቁንጅታዬን አመሰግናለሁ። በሶስት ሰዓት መደበኛ ፕሮግራም ላይ ማለት ነው፣ ሰፋ ካለ ዜና ጋር ትመለሳለች። አሁን ከአቶ ገብሩ አስራት ጋር ውይይት ክፍል አንድ የቀድሞ የትግራይ አስተዳዳሪ አቶ ገብሮ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚል ርዕስ ሰፋፊ ነጥቦችን የዳሰሰና ስህተቶች ነበሩ ያሏቸውን ነጥቦችን የሚያካተተ አዲስ መጽሐፍ ጽፈዋል። መጽሐፉ ህወሀት በተለይም በትግራይ ይታገሉ ከነበሩት ኅብረ ብሔር ድርጅቶችና ከሌሎችም ቡድኖች ስለነበረው እስከ ውጊያ ስላደረሰ መቃቃር፣ ከኤርትራ የሀርነት ድርጅቶች ጋር ስለነበረ ውሎ አድሮም ወደ ጦርነት ስላመራው ግንኙነት፣ ኤርትራውያን በኢትዮጵያ ፈጸሙ ስላሏቸው የብዝበዛ ተግባሮች፣ በኢትዮጵያና በኤርትራ መካከል ስለተካሄደው ጦርነት በዝርዝር ሰፍሯል። በኢትዮጵያ ስላለው የዲሞክራሲና የሰብአዊ መብት አያያዝም ጽፈዋል። አቶ ገብሩ በአሁኑ ወቅት የአረና ትግራይ ለሉዓላዊነትና ዲሞክራሲ አመራር አባል ናቸው። የኢትዮጵያ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ስራ አስፈጻሚ አባለም ናቸው። አቶ ገብሩን ያዋየችው አዳነች ፍስሐየ ነች። ክፍል አንድ ውይይት እንሆ። በመጀመሪያ ደረጃ የተከበሩ አቶ ገብሩ አስራት ለጊዜውና ለትብብሮ በጣም እናመሰግናለን። በጣም ነው የማመሰግነው። ይህን የመሰለ መጽሐፍ ብዙ ጭብቶችንና ሀቆችን የያዘ በዛም ላይ በግልጽ እንግዲህ የተሰሩት ስህተቶች የሚሏቸውንም አካተው ያቀረቡት መጽሐፍ በመሆኑ ክብርና ምስጋና ይገባዋታል። ምክንያቱም ይሄ ታሪክ ነው። እርሶ በመሰሎት በራሶ እይታ አቅርበውታል። ሌሎች ደግሞ የተለየ አመለካከት ያላቸው እንደዚሁ ጽፈው ለማንበብ እንዲበቃ ቢያደርጉ ሰዎች ሁሉንም አንብበው ተገንዝበው የራሳቸው ግንዛቤና አመለካከት እንዲይዙ ስለሚረዳ ለሌሎችም ትምህርት ሊሆን የሚችል ይመስለኛል። መጽሐፉ ውስጥ ብዙ ነገሮች ስለተካተቱ በእርግጥ በዚህ ውይይት የምንጨርሰው ነገር አይሆንም። በተቻለ መጠን ዋና ዋና ነጥቦች የምንላቸውን አጠር ባለመልኩ ነው የምናየው ማለት ነው። በመጽሐፉ በተቀመጠው ቅደም ተከተል መሰረት ከሄድን፣ ወደኋላ ኢትዮጵያንና ኤርትራን የሚመለከተውን ሰፋ አድርገን እናያለን። ወደዛ ከመሄዳችን በፊት ግን ህወሀት ከጅምሩ ጀምሮ በተለይም በሰሜን ኢትዮጵያ ከሚንቀሳቀሱት ድርጅቶች ጋር የነበረው ግንኙነትና ከኤርትራ የሐርነት ግንባሮች የነበረው ግንኙነት ሲነጻጸር፣ ሁለቱ የተለያዩ አይነት ግንኙነቶች ናቸው የነበሩት። እንግዲህ በመጽሐፉ በዝርዝር እንዳስቀመጡት ህወሀት መጀመሪያ ከነበረው ለትግራይ ሐርነት ይታገል የነበረው ቡድን ከእናንተ ጋር አብሮ በህብረት ለመስራት መጥቶ በተኛበት እጅ ስጥ ተብሎ ግማሹ እንደተገደለ፣ ግማሹ እንደታሰረ ዘርዝረውልናል። ከዛም ሌላ በምዕራብ ትግራይ አካባቢ ይንቀሳቀስ የነበረው ባለአባቶች የሚበዝበት የነበረው ኢዲዩ በሚል የሚታወቅ የነበረው ከሱም ጋር ግጭት ተፈጥሮ በመጨረሻ እንግዲህ ጠፍቷል። ምናልባት ጠፍቷል ማለት ባይቻልም ተዳክሟል። ከኢህአስ ኢህአፓ ጋር የተደረገም አለ። የተፈጠሩት ልዩነቶችና መተነኳኮሶች ወደ ጦርነት አምርተው ኢህአፓን ከትግራይ እስከ ማስወጣት ኋላም ከጎንደር እስከ ማስወጣት ተደርሷል። በሌላ በኩል ግን ከኤርትራ ቡድኖች ጋር የነበራችሁ ግንኙነት በሰፊው እንደዘረዘሩት ብዙ መሰናክሎች ምናልባትም ብዙ በደል እንደፈጸሙባችሁ የሚዘረዝር ቢሆንም ግንኙነታችሁን ትዕግስት አድርጋችሁ እስከ መጨረሻ ለመቀጠል ሞክራችሁ ነበር እና ይሄ ነገር ለምንድን ነው እንደዚያ የሆነው? እንግዲህ እንደተባለው ታህት ወይም ህወሀት ከተለያዩ በሰሜን ኢትዮጵያ ከነበሩ ድርጅቶች ጋር የነበረው ግንኙነት ሸከራና ዞሮ ዞሮም ወደ ጦርነት ያመራበት ሁኔታ ነበር። በተለይ የኤርትራ ድርጅቶችም ጋር በተለይ ከተሀኤ ጋር መጨረሻው የተቋጨው በጦርነት እንደሆነ መገንዘብ አስፈላጊ ይመስለኛል። በትዕግስት እስከ መጨረሻም ጊዜ ወደ ጦርነት ያላመራው ሻእቢያ ጋር የነበረው ግኝነት ነው። እንዳልሽው በነዛ ሶስቱ ድርጅቶች እንቅስቃሴያቸው በትግራይ ውስጥ ነበር። ታህት ወይም ህወሀት በሚንቀሳቀስበት አካባቢ ስለነበር፣ ታህት ደግሞ እንደ ጠላት መለከታቸው ስለነበር ወደ ጦርነት ያመራ ይመስለኛል ከሚከተለው የተአለም ከዚያ በተጨማሪ ግን አብሮ በአንድ አካባቢ ይንቀሳቀሱ ስለነበር በየእለቱ የሚነሱ ትንኮሳዎች፣ ግጭቶች ነበሩ። እኔ በልጥ ነው የበልጥ አለበት አካባቢም የመቆጣጠር እና የማስተዳደር ጥያቄ የሚነሳ ነበር እና የተለያዩ ምክንያቶች ነበሩት። ሻእቢያ ግን ያው ትግራይም ውስጥ ይንቀሳቀስ አልነበረም። ከዛም በላይ እንደ ጋራ ወዳጆችም ሆነው ለረጅም ጊዜ ስለ ተጓዙ፣ ይተጋገዙ፣ ይረዳዱ ስለነበርም ወደ ጦርነት አልገባም። በተለይ ከሻቢ አንድ ያነሱት ነጥብ አለ። ከወልቃዊቱ ውጊያ በኋላ ይሁን ከዛ በኋላ አላውቅም፣ እርስዎ ያርሙኛል። አሁን ህወሀት በኢህአስ ሀይል ላይ በከፈተው ውጊያ ብዙዎቹ የኢህአስ አመራሮች እዛ እንደ ሞቱ፣ የተማረኩት ደግሞ ሞት እንደተፈረደባቸው አንስተዋልና እዛ ላይ አንድ ጥያቄ ማቅረብ የምፈልገው በምን ፍርድ ቤት ቀርበው በምን ወንጀል ነው ሞት የተፈረደባቸው? እንግዲህ ያኔ የነበረው ፍርድ ቤት የድርጅት ፍርድ ቤት ነው፣ ማለት የህወሀት ፍርድ ቤት። ያኔ በህግ የተቋቋመው ፍርድ ቤት አልነበረም። የድርጅቱ ህወሀት ወይ ኢህአዴግ ፍርድ ቤቶች እንጂ የተቋቋመ ፍርድ ቤት አልነበረም። እና እኔ ፍርዱ፣ ውሳኔው የሰጠው ድርጅት ነው። እኔ እንኳ በዛ ስላልነበርኩ ውሳኔው ስለማላውቀው፣ ግን የሰማሁት ተማርከው እንግዲህ የሰማንያ ሶስት አመተ ምህረት መጨረሻ ገደማ ነው ጦርነትም የተካሄደው። ተማሪከው ከተያዙ በኋላ አንዳንዶቹ ተለቀዋል። አንዳንድ እጁ ደግሞ የሞት ፍርድ ለተፈረደባቸው ነው ማውቀው። ፍርድ ቤትም የተደራጀ አልነበረም በኢህአዴግ በኩል። ሳንጠቅሰው ላለማለፍ ብዬ ነው እንጂ ይሄ በየበኩላቸው ሌሎችን በአመለካከታቸው ቀርበው የሚወያዩበት ጥያቄ ነው። አሁን ከኤርትራ ድርጅቶች ጋር ወደ ነበራቸው ግንኙነት እንሄድና እንደተባለው ከተጋድሎ ሀርነት ጋር ብዙም አልቀጠለም፣ በውጊያ አብቅቷል። ከህዝባዊ ግንባር ግን ለረጅም ጊዜ ይቀጥላችኋል። ግን በመጽሐፉ አንዳንድ የሚያስገርሙ የጠቀሷቸው ነገሮች አሉ እና ገና ከተጋድሎ ሀርነት ጋር ግንኙነት እንደጀመራችሁ የአላጀን ድልድይ እንድታፈርሱ በተላካቸውበት ጊዜ እርስዎ በመጽሐፎ ባሰፈሩት መሰረት ማለት ነው እንደ ኢትዮጵያውያን ምን ስሜት ተሰማችሁ? እንግዲህ እዛ መጽሐፍ ማስቀምጫዋለሁ። የኤርትራ ድርጅቶች በተቻለ መጠን ኢትዮጵያ ውስጥ በነበሩ ማለት ትግራይም፣ ሌላም አካባቢ በነበሩ ድርጅቶች ላይ ተጽዕናቸውን ለማሳደር ያላደረጉት ነገር አልነበረም። ይሄ ተጽዕናቸው አንዳንድ ጊዜ በተቃውሞ ይመለሳል፣ አልፎ አልፎም ተቀባይነት ያገኘበት ሁኔታ ነበር። በተለይ ጀብሀዎች ከተህት ጋር የጋራ መግለጫ አውጥተው ሁለቱም በመርህ ደረጃ የተመሰረተ ግኞት አላቸው የሚል መግለጫ ካወጡ በኋላ ያደረጉት ነገር ቢኖር ያላጀን አውራ መንገድ እንድናፈራርስ እና በዛ የሚደረገው የደርግ እንቅስቃሴ እንዳቆም ትእዛዝ መስጠት ነበር። እነሱም የተሳተፉበት እንቅስቃሴ አድርገው ነበር። እንግዲህ በዚህ የተለያዩ ሰዎች የተለያየ ስሜት ይኖራቸው ይሆናል። በበኩሌ እና አንዳንድ እዛም የነበሩ እንደነ ዶክተር አታክልት ያሉ ይሄ ነገር መሆን እንደሌለበት ከወታደራዊ አንጻር ምንም ጥቅም እንደማያስገኝ እና ምንስ ነበር እንዴት ማደናቀፍ እንዳለብን ነው ያኔ የተነጋገር ነውና በዛ መሰረትም እቅዱ ተደናቅፏል፣ ቀርቷል። እዛ መጽሐፍ ጠቅሻዋለሁና። ስሜቱ ትክክል አይደለም። በተለይ እነዚህ የኤርትራ ድርጅቶች በአጠቃላይ በተለይ ጀብሃ ያኔ ሊያሳድር የፈለገው ተጽዕኖ ተገቢ እንዳልሆነ በጣም ይሰማን ነበር። እንዲያውም እንንቀው ነበር፣ ጥላቻም ነበረን በውስጣችን። ግን ደግሞ እንደተባለው ያኔ ዋናው ጠላት ደርግ አድርገን ወስደን ስለነበር ከዚያ ጋር ለመተባበር ሲባል አንዳንድ ትብሮች ማድረግ አስፈላጊ ነው የሚል አስተያየት ግን በሁሉም ዘንድ ነበር። ግን ከውስጣችን እነሱ የሚያደርጉት እንቅስቃሴ ደስ አይለንም ነበር አንወደውም ነበር። እንግዲህ ከህዝባዊ ግንባርም ቢሆን ከመጀመሪያ ጀምሮ እስከ መጨረሻ የማያስደስቷችሁ ብዙ ነገሮች እንደነበሩ፣ የተፈጸሙ ነገሮች እንደነበሩ ዘርዝረውታል በመጽሐፎ ላይ። ሲያነቡት የሚገርም አንዱ ጉዳይ ምንድን ነው፣ ያኔ ሰማንያ ሁለት የሚሆኑ መኪናዎች እንደማረካችሁ ሊወስዱት ፈልገው እንደነበረም ጠቅሰው ነበር። እና እስቲ ስለዛ ያብራሩልን። እንግዲህ በአንድ ወቅት አንድ ኮንቬይ ወይ ኮለኛ ወደ ሁመራ ተንቀሳቅሶ ነበር። በጣም ትልቅ ኮንቦይ ወደ ሰማንያ ሁለት ያህሉ የጭነት መኪኖች ያካተተ ኮንቦይ ተንቀሳቅሶ ነበር። በዛን ወቅት ህወሓት አድፍጦ እነዚህን መኪኖች ተቆጣጠረ። ይህን ሲሰሙ ቶሎ እነዚህን መኪኖች ለመውሰድ ያላቸውን ሹፌሮች እና የቴክኒክ ባለሙያዎች ላኩ እና እነዚህ መኪኖች ወደ እኛ ነፃ መሬት እንወስዳለን ብለው አስበው ነበር ግን ከነበረን ጥርጣሬ የተነሳ ለእነሱ ከመስጠት ወደ ሱዳን እንዲሸጋገሩ አደረግን። ግን ለእነሱም ላደረጉት እንቅስቃሴ አንድ ስድስት መኪኖች ሲሰጧቸው እንዲሁም በብድር ብለው የተወሰኑ መኪኖችን ወሰዱ። ከዛ በኋላ ግን እነዚህን መኪኖች መልሱ ሲባሉ ሳይመለሱ ቀሩ። በተለይ ግንኙነቱ እየሻከረ ሲሄድ እነዚህን መኪኖች እንዲያውም ከሶማሊያ የተሰጠንም ትጥቅም ጭምር የለም የእናንተ ሶማሊያ የሰጠቻችሁ ትጥቅ ሳዑዲዎች ቀይ ባህር ላይ ዘርፈውታልና ና የለንም ብለው በመጨረሻ ላይ ከለከሉን። ከኛ በብድር የወሰዱትም ገንዘብ፣ መኪኖችንም፣ ትጥቁንም ጭምር እነዚህን ሁሉ አስቀርተዋል። በዛን ወቅት ማለት ነው ነጻ ሀገር ከሆኑ በኋላ እናንተም ስልጣን ከተቆጣጠራችሁም በኋላ የነበሩ ዝርዝር ሁኔታዎችን ጠቅሰዋል። እንግዲህ ለምሳሌ ኢትዮጵያ ውስጥ በመዝረፍ ደረጃ ምን ያህል ይዘርፉ እንደነበሩ ብለው በመጽሐፎ ዘርዝረዋል ና በአንድ ሁኔታ በተለይ ሑመር አካባቢ ለሁለት ዓመት ሙሉ ብዙ ንብረቶችን ለመውሰድ የቻሉበት ሁኔታ እንደነበረ እና በመጨረሻም ተከታትላችሁ እንዳከሸፋችሁት ገልጸዋል። ግን ለሁለት ዓመታት ሙሉ ግን እንዴት እንደዛ ሊሆን ቻለ? አድማጮች ቃለ መጠይቁ አላበቃም። በነገው ፕሮግራም ክፍል ሁለትን ይዘን እንቀርባለን። አሁን የባህል መድረክ በስነ ግጥም ዘይነቱ ይታወቃል በአማርኛና በግዕዝ ቋንቋዎች የሚዘወተረው ይህ ዘይቤ በቅርጽ ይዘትና አቀራርቦ በመደበኛው ስነ ግጥም የምናውቀውን መንታ ትርጓሜ አዘር አይነተኛ መለያውን የተሻገረ ምንነቱን ያስቀኙናል ይለናል። የባህል ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ እንግዳውን ማብራሪያ ሲያስተዋውቅ እንግዳው መጋቢ አዲስ እሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሀዲሳት ትርጓሜ መምህር ናቸው። መጋቢ ሀዲስ እሸቱ የባህላዊውን የቅኔ ትምህርት አሰጣጥና የመቀባበል ስርዓት ጨምረው የሚያስረዱበት ወግ የመጀመሪያ ክፍል ነው። መጋቤ ሀዲስ እሸቱ አለማየሁ በድጋሚ ለጊዜው አመሰግናለሁ። መሰረታዊ የቅኔ ምንነትን የሚመለከቱ ጭብጦች ጨምሮ አንዳንድ ቁም ነገሮችን ያጋሩናል። መጋቤ ሀዲስ ወደ ወጋችን ከመዝለቃችን በፊት ለናሙና የሚሆኑ ቅኔዎችን ለአድማጮች በማሰማት ብንጀምር፣ ቅኔ ቢዘርፉልን መልካም። እንደ መነሻ ቅኔ እኔ ከምዘርፍ ይልቅ እንደ ከረመ ወይን እያደር የሚጣፍጥ የሊቃውንቱ ቅኔ ጥንቶቹ አለና። እሺ ከጥንቶቹ ቅኔ ብንነሳ ሁለተኛው ዓለም ጦርነት በሁለት ጎራ ተከፍሎ ጦርነቱ እንደተካሄደ ይታወቃል። በአንደኛው ጎራ እነ እንግሊዝ፣ እነ አሜሪካ፣ እነ ፈረንሳይ እና ራሽያ ሲሰለፉ፣ በዛኛው ጎራ ደግሞ እነ ጀርመን፣ እነ ጣሊያን፣ እነ ጃፓን ሌሎችም ተሰልፈዋል። በውስጥ ጣሊያን ያው እኛ እንደወረረ ይታወቃል። እና ያው እንግሊዝ በጦርነቱ ጊዜ አጼ ኃይለ ሥላሴን አገዞ የእንግሊዝ መንግስት እኛን ረቶራ እንደውም ጀነራል ዊንጌት የሚባለው እንደውም ለመጀመሪያ ጊዜ አዲስ አበባ የገቡ ጀነራል ናቸው እየተባለ ሲነገርም ሰምቻለሁ። እና የሚገርምህ ነገር ይህን ይህንን አሁን የምነግርህን ቅን ያደረገው ሰው በዛን ዘመን የሬዲዮ የቴሌቪዥን፣ የመጽሔት፣ የጋዜጣ መረጃ የለም፣ ዌብሳይት የለም፣ ፌስቡክ የለም፣ ምንም አይነት መረጃ መለዋወጫ ባልነበረበት ጊዜ እንዴት እንዲህ አይነት የመጠቀና የረቀቀ ያለምን ፖለቲካ ያለምን መልክዓ ምድር የሀያላኑ መንግስታት አሰላለፍ ጭምር በመረዳት እንዴት ቅኔው እንዳደረገው ሊቁ ስሙ አልተጻፈም። ቅኔውን ነው ያገኘሁት በጥንት መጽሐፍት ላይ ና ምንድን ነው ባለ ቅኔው የሚለው ግማሹን ነው የምነግራ እንደው እንደ መግቢያ እንዲ ተወለጠ ይዘ ተጽፈ በልሳነ ርህቅት ይሆናኒ ቢለይት ካለ ሰይጣን አውጾተ ሰይጣን ተቃራኒ መገብታ ሀቲ እንግል ጣርለፈ ነው ሙማኒ እስመ ስእኑ አውጽት ወለ ሰይጣን መስለኒ ነው የሚለው። ምን ማለት ነው ይሄ? እንግዲህ ጣሊያንም ወራሪ ነው፣ እንግሊዝም ወራሪ ነው። እኛን የረዱን እኛን መርዳት ስለፈለጉ ሳይሆን ጣሊያኖች በሌላ በኩል እየወጓቸው ስለሆነ ከዚህ ሲያዳክሟቸው፣ በዚህ የማዳከሚያ መንገድ ነው እንግሊዞች የተጠቀሙት። እና እና በወንጌል ላይ ምን የሚል ተጽፏል? ሰይጣንን ሰይጣን አያወጣውም የሚል ንባብ አለ። ኢየሱስ ሰይጣንን ሰይጣን ካወጣው እንዴት ሰይጣንን ሰይጣን ሊያስወጣው ይችላል ብሎ ባለቅኔው ይህን ንባብ ከወንጌል ወስዶ ጣሊያንም ወራሪ ነው፣ እንግሊዝም ወራሪ ነው። እንዴት ነው አንዱ አንዱ ያስወጣው የቻለው ብሎ ይሄን የመሰለ ንባቡ ያማረ ምስ የተጌጠ የተዋበ ንባብ ተጠይቷል። እንግዲህ በዛን ዘመን እንዳልኩ ብዙ የመረጃ እጥረት ባለበት ዘመን እንደዚህ እንደ ዛሬው ጆሮ ባልሰፋበትና ወሬ ባልበዛበት ዘመን ይህን አይነት መረጃ እንግሊዝ ለምን እንደመጣ፣ ጣሊያን ለምን እንደመጣ የሁለቱም ዓላማ ምን እንደሆነ ተረድቶ ይህን የመሰለ ቅን የማድረግ ለራሴን ያሁን ዛሬ ላይ የሆነን የእኛን አቅም በሆኑ ዛሬ የመረጃ ችግር የለም አለም በመደረጃ የተጥለቀለቀ ነው የሚሰማው ብዙ ነው የሚታየው ብዙ ነው አንዱ ጫፍ ሁነ ስለ አንዱ ጫፍ መስማት የደቂቃና የሰከንድ ጉዳይ ሆኗል ዛሬ ይህን ቅን ሊቁ በተቀኘበት ዘመን ግን እንኳን ጎጃም ና ጎንደር ላይ ሆነ ቀርቶ አዲስ አበባ ሆነ እንኳን ማን ከማን ጋር እንደተሰለፈ የት የት ቦታ እንዲ እየተዋጋ እንደሆነ ለማወቅ የመረጃ ጥረት ነበር ና እንግሊዝና ጣሪያንን በማነጻጸር የጊዜ ጉዳይ እንጂ ሁለቱም አይጠቅሙንም ብሮ ጠይቆ ይህን ቅኔ ተቃይቷል ልሃለኝ። ግሩም ጽንሰ ሀሳቡንም መሰረቱን ያደረገው በመንፈሳዊ መጽሐፍ የተጻፈውን ነው ብለውናል። እንግዲህ ይህ የቅኔ ጉዳይ ብዙ ጫፎችን እንድንነካካ ይጋብዛል። ቋንቋንም የሚመለከቱ ስነ ጽሁፍንም የሚመለከቱ ሀሳቦች አሉ። እንደ ማንኛውም ተራ የስነ ጽሁፍ ወይንም የስነ ግጥም አፍቃሪ ስለ ቅኔ የምንረዳ የምናውቅ የሚመስለን በተለይ ስለ አማርኛ ቅኔ ነው። አሁንም ማነሳው የምናውቀው የሚመስለንን ጥያቄ ላንሳሉ። መጋቤ ሐዲስ ቅኔ ስንል በራሱ ምን ማለታችን ነው? ቅኔ ምንድን ነው በራሱ አይነቶችስ አሉት ወይ ዘርፎች አሉት ወይ ካሉትስ የትኞቹ ናቸው? ቅኔ ምን ምንድን ነው ለሚለው ሀሳብ ሁለት አይነት ትርጓሜ መስጠት እንችላለን፣ ብያ ምን አለሁ አንደኛ፣ የቃል በቃል ትርጉሙ ቅኔ ምንድን ነው? እንግዲህ ቀኔ ቃኘ ማለት ነው። ዜማ ማዜምን፣ ዜማ መቃኘትን ንባብ መቃኘትን ይመለከታል። በሌላ በኩል ደግሞ መገዛት፣ ለፈጣሪ መገዛት፣ ለክፉ ነገር መገዛት እንዳለ ሁሉ የእኛው ግን ለፈጣሪ መገዛት ማለት ነው። እንግዲህ ስትገዛ የውስጥ ቅኔ የውስጥም የውጭም የስሜት ህዋሳት ተባብረው የሚሰሩበት መንገድ ነው ብዬ አምናለሁ እግ ለምሳሌ የስሜት ህዋሳት ከውጭ ያው ሳይንስ እንደሚነግረን አምስት ናቸው። የቤተክርስቲያን ሊቃውንት ደግሞ ሳይንስ ቀፎ ቀፎውን ነው የቆጠረው እንጂ ከውስጥ አስ አምስት አሉ አስር ናቸው በጠቅላላ ይላሉ። አስሩ የስሜት ህዋሳት ከውጭ ዓይን የውስጥ ዓይን የውጭ ጆሮ የውስጥ ጆሮ አንዱ ነው። አንድ ነገር ላይ እንዳተኩሩ ምናልባት የቅኔን ረቂቅነትና ምን ያህል ሀሳብን መስረቅ እንደሚችል ለማስረዳት አንድ የጎንደር ሊቅ ቅኔ ሲቀ- ቁጭ ብለው ቅኔ ሲቆጥሩ ይባላል። ንጉሱ ቤታቸው ገብተው እሳቸውን አልፈው አልጋቸው ላይ ተቀመጡ። አልሰሙም ንጉሱ ሲገቡ። በኋላ ቅኔውን ቆጥረው ሲጨርሱ ንጉሱን አዩዋቸው። እንዲ መቼ እንደገቡ አላወቁም ምንደው፣ አንዴት አላየኸኝም? ስሯቸው ጌተ ንጉስ ወይ ደብረ ቁስቋም ምን ያህል ደብር ሹመውኝ የማይረባ ቀኔ የሚቀኝ ሲሆን ሳስወቅስ የለም ወይ፣ እኔ ስዋረድ የለም ወይ፣ ቤተክርስቲያንን ሳሳፍር የለም ወይ ብለው መለሱ ይባላል። እና ሐሳብን አእምሮን፣ ሕሊናን፣ መንፈስን በጠቅላላ የምታስገዛበት ነው። እና እንግዲህ ቅኔ ሐሳብን በተለያየ መንገድ ስነ ጽሁፍ አለ። ለምሳሌ ስነ ጽሁፉ ስድ ሊባ- ስድ ስነ ጽሁፍ ነው። ይሄኛው ግን በምጥን ቋንቋ በምጥን ምስጢር በምጥን በምጥን ሀሳብ የምትፈልገውን ነገር መግለጥ ማለት ነው። ማንኛውም ሰው ከሚረዳው ውጭ ማለት ነው። ማንኛውም ሰው ሊረዳው ይችላል። ግን የሚረዳበት መንገድ ግን ጠባብ በሆነ መንገድ፣ ውሱን በሆነ መንገድ ሀሳብን መግለጥ ማለት ነው እና የአማርኛው ቅኔ ብዙን ጊዜ የሚያተኩረው ህብረ ቃል ላይ ነው። አንድ ቃል ላይ በመመ መንትያ ትርጉም ያለው ማለት ነው አቤት መንትያ ትርጉም ያለው ወይም ከአንድ በላይ ትርጉም ያለው ምስጢርና ቀጥታ የምንረዳው ቃል በሁለት ትርጉም የሚገለጥ አገላለጽን ነው። የአማርኛው ይበልጡን የሚያተኩረው እያሉን ነው። እርሱ ለምሳሌ ሞጣ ቀራኒ ምንነው አይታረስ በሬ ካና በሬ ሳና በሬ ሳ ላይ ይመጣል። በሳና የመጣን ከዚህ እስከዚህ ድረስ አለ። አሁን እንግዲህ በሬ ሳ ላይ መጣን። በሬ ሳ ይችም አንዷ ቃልነት በቀዝ ላይ እያቆማል። ቅኔው የግዙ ቅኔ ግን ጠቅላላ ከ እስከ ተ እያንዳንዷ ንባብ እያንዳንዷ ምስጢር ትተረጎማል። አሁን ሞጣ ቀራኔው ምንዋ የታረሰ ሁኔ መናጆ ነው። ለዛኛው ማሸጊያ ካርቶን ሆኖ እንጂ የመጣው ምንም ትርጉም የለውም። የቅኔው ግን የግዙ ቅኔ ግን ዘርፉ ይተነተናል። ምስጢሩ ይተነተናል። ቤት መምቻው ይተነተናል። ተሳሳቢው ይተነተናል። ያለ ቦታ የገባ ዘርፍ፣ ያለ ቦታ የገባ ቅጽል፣ ያለ ቦታ የገባ ተሳሳቢ፣ ቅደም ተከተሉ ለምሳሌ እንደው የጥንቱን ነገር ለአሁኑ ማስረጃ አድርጎ ይቀረባል እንጂ የአሁኑን ነገር ለጥንቱ ማስረጃ ተደርጎ ለምሳሌ አይቀርም። አሁን በዚህ በአማርኛ ግጥም ቅኔ እና ላይ እንግዲህ ለምሳሌ የብሉይ ኪዳንን ታሪክ ስንጠቅስ ለዚህኛው ማስረጃ ነው አድርገን እንጠቅሰዋለን ለአዲስ ኪዳን ወይም ደግሞ ላለንበት ዘመን ማለት ነው። ይኸኛውን ግን ለዛኛው በሌለበት ዘመን ለዛኛው ማስረጃ አድርገን ኛው ላይ ግን እነዚህ ተቀምተቶች ምታቶ ያለኝ አሁን ግን የቅኔ መልክ ያላቸው ምጣቶቹ ደራሲ ያለመጡ ሀሳቦች እንደው ደስ የሚሉኝ አሉ። እንደ ከተመንታ ትርጉም ከአንድ ቃል ትርጉም አልፈው ሀሳብ ላይ የሚያጠነጥኑ ሀሳብ የሚያኝ የሚያመጡ እነዚህ እነ በውቀቱ እነ ኤፍሬም፣ እነ በረከት እነ የሚያመጣቸሁ ሁ ወጣቶቹ፣ እጥር ምጥን ያለ ቋንቋ፣ በትንሽ ነገር ሰፊ ሀሳብን ማንሳት እንደሚቻል የድሮ ቅኔ እንዳልኩ፣ የአማርኛው ቅኔ በአንድ ነገር ላይ ሁለት ነገር ማመልከት ነበር ስራው። ህብር፣ ህብር እንለዋለን። በግዕዝ ቋንቋ ህብር የምንለው ማለት ነው። በአማርኛም አንድ ነገር ሁለት ነገር እንዳያመለክት ተደርጎም ማለት ነው። መጋቢ ሐዲስ ለምንድን ነው ቅኔ መዘረፉ? ቅኔ ይዘረፋል መባሉ? ለመሆኑ ባለቅኔስ ማን ነው? ምን አይነት ሰው ነው ባለቅኔ የሚባለው? አድማጮች ጥያቄዎቹ ተነሱ እንጂ አልተመለሱም። መጋቤ ሐዲስ ጥሩ አድርገው ይተነትኗቸዋል። ሰዓታችን በማውቃቱ መጋቤ ሐዲስ እሸቱ ዓለማየሁን አመስገኘ አመስግኝ፣ ለሚቀጥለው ሳምንት ተቀጥሮ እንለያይ። ለእኚህና ለቀሪው ጥያቄዎች ከመጋቤ ሐዲስ እሸቱ ዓለማየሁ ጋር እመለሳለሁ። መልካም ምሽት የመጋቢ ሐዲስና የአሉላ ወግ አላበቃም። ቀጣዩ ኢትዮጵያውያን በአሜሪካ የዛሬ እንግዳችን ፕሮፌሰር መሐመድ አባጀበል ጣሂሮ ይባላሉ። በሙያቸው የኢኮኖሚክስ መምህር ናቸው፣ በዩኒቨርሲቲ ቴክሳስ ዳላስ ውስጥ። እኚህ ፕሮፌሰር በመጪው የሴኔት ማለትም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ይወዳደራሉ። ያንን በተመለከተ አዋያቸዋለሁ። በቅድሚያ ግን ከጥንት ከትምህርት ቤት ህይወታቸው ይነሳሉ። ባሌ ዶዶላ የምትባል ከተማ ነው የተወለድኩ። ትምህርትም እስከ አስረኛ ክፍል እዛው ነው የሄድኩት። ሀይ ስኩል ኖርዊጅን ሚሽን ስኩል አርባ ምንጭ ጨርሼ፣ ከዛ አዲስ አበባ ዩኒቨርሲቲ ገባሁ። በአስራ ዘጠኝ ሰማኒያ ሰባት በፈረንጆች ማለት ነው፣ ከሀገር ወጥቼ በኬንያ በኩል በአስራ ዘጠኝ ሰማኒያ ዘጠኝ ይኸው እዚህ አሜሪካ ገባሁ። ቴክሳስ እና ይሄው ሀያ ሰባት ነው እንደዚህ ሆነኝ። አሁን እዚህ ከመጣሁ እዚህ ሀገር ከመጡ ነው ትዳርም የመሰረቱት፣ ሌላውንም ትምህርቶን ያጠናቀቁት ይመስለኛል። ልክ ነኝ? አዲስ አበባ ዩኒቨርሲቲ ፊዚክስ ነው ያጠናሁት እና እዚህ ሀገር ከመጣሁ ደግሞ ኢኮኖሚክስ አጥንቼ ነው ለአስር አመት ይኸው አሁን አስተማሪ ሆኜ እያገለገልኩ ነኝ። ፕሮፌሰር ማለት ነው በዚህ ሀገር አጠራ ይኖራ ያገባሁትም እዚሁ ነው። የምስቴስም ሻዲያ ትባላለች፣ ሻዲያ ኡማር። እና ትልቋ የኔ ሰፖርተር ደግሞ እሷ ናት፣ ደጋፊ አራት ልጆች አሉ፣ ሶስት ወንዶች ና አንድ ሴት ልጅ። መልካም ነው። ከመምህርነቱ ሌላ በግል የጀመሩት አንድ ስለ ሎጂስቲክስ ያ እኔና አማቼ የባለቤቴ አባት ማለት ነው ከአስር አመት በፊት ሎጂስቲክስ ካምፓኒ ከፍተን ጭነት ማመላለስ ብቻ ሳይሆን ጭነት ብሮክሬጅ፣ ጭነትን በሰው እየገዙ ይሸጣሉ፣ እነዛ ማለት ነው ሎጂስቲክስ ማለት ማለት እቃ ማመላለስ እንደማለት ነው። ብሮክሬጅ ካምፓኒ ና ትራኪንግ ካምፓኒ እኔ አክቹዋሊ ከፍቼ ትንሽ አፕሬት አድርጌላቸው ከዛ ደግሞ ሌላ ሰው አሰልጥነን ለሱ አስረክበን እኔ ፉል ታይም ስራም ስላለኝ በፊትም ስለነበረኝ እሱን እነሱ በእኔ እገዛ ማለት ነው እስካሁን ራን ያደረጉታል። በጣም ሰክሰስፉል የሆነ ካምፓኒ። ወደ ዋና ጉዳይ እንምጣ። ለዩናይትድ ስቴትስ ሴኔት ማለት የህግ መወሰኛው ምክር ቤት አባል ለመሆን እርስዎም እንደተናገሩት በኢትዮጵያ መካከል የመጀመሪያው ሰ ባይሆኑ አይቀሩም። በአፍሪካም በተለይና እንደ ወደዚህ ውድድር ለመግባት ቀላል አይመስለኝም። ከነማ ጋር እንደሚፎካከሩም በኋላ ይነግሩኛል። ምን አሳሰበውት ግን First generation immigrants to the of The and to kill either. Not the Americanians who the number one. If I get me on and I get not American As I the first, እና እኔ ደግሞ በስራዬ ማስተምረውም ኢኮኖሚክስ ስለሆነ በስራዬ ያገናኘኛል እነዚህም ነገሮች ጉዳዮች በጣም ስለምከታተል ፖለቲከኞች ደግሞ ይሄንን ነገር ለመፍታት ፍላጎቱ ስለሌላቸው እና ይሄ ደግሞ መፈታት ያለበት እና ትልቅ ችግር ሊያመጣ የሚችል ነው፣ አሜሪካ ላይ ብዬ ስላሰብኩና ከእነሱ መልስ ስላጣ ሆነ ነው። እኔ ደግሞ ይሄንን ነገር መቀየር እችላለሁ፣ አትሊስት ህዝቡ ማወቅ አለበት ይሄ ነገር ትልቅ ችግር እንደሆነ እና ይሄ ነው እንግዲህ የገፋፍቶኝ ግስ አስገባኝ። ሌሎችም አሉ ኢሚግሬሽን አይነት እና ትልቁ የአሜሪካን ኢኮኖሚ እና ይሄ የአሜሪካን እዳ ነው። ፕሮፌሰር መሐመድ ጣሂሮ በጣም አመሰግናለሁ። መልካም እድል እመኝልዎታለሁ። አመሰግናለሁ። አዲሱ ለከርተሲ በቡና ስለጠየቀኝ በጣም አመሰግናለሁ። እግዜር ይስጥልኝ። መልካም እድል እንደገና። በጣም አመሰግናለሁ አዲሱ አድማጮች በ22 እና በ25 ሜትር ባንድ የምናሰማውን ይህን ልዩ ፕሮግራም እዚህ ላይ ያበቃን። ነገ በተለመደው ሰዓት እንገናኛለን። ደህና አደሩ። Thank